ስለ ኢህአዴግ አባል ድርጅቶች ውህደት ስናነሳ ድርጅቶቹ ራሳቸውን ሙሉ በሙሉ አፈርሰው አርማዎቻቸውና ማህተሞቻቸውን ለምርጫ ቦርድ አስረክበው አባሎቻቸውን በቀጥታ የአዲሱ ህብረ ብሔራዊ ፓርቲ አባል ያደርጋሉ ማለታችን ነው። እንደሚታወቀው ኢህአዴግን ወደ ውህድ ህብረ ብሔራዊ ፓርቲ ለመቀየር እንቅስቃሴ የተጀመረው በህወሓት ክፍፍል ማግስት ነበር። ስለ ሂደቱ መጀመርም በወቅቱ በአብዮታዊ ዲሞክራሲ ጋዜጣ ላይ ሰፍሮ አንብበናል። ስለሆነም ኢህአዴግ የጥላቱን የኢሰፓን አወቃቀር ለመኮረጅ በአማካሪነት የኢሰፓውን የርዮት ዓለምና ድርጅታዊ መዋቅር ቁንጮ የነበሩትን አቶ ሽመልስ ማዘንጊያን ከእስር ቤት ፊት ፈቶ በኮንትራት ማሰራት ጀምሮ እንደነበር በወቅቱ በጡማሮች መዘገቡ ይታወሳል። ሙሉ በሙሉ እውነተኛ እንደሆነ ማረጋገጥ ባይቻልም፣ በእርግጥ በአቶ መለስ ዜናው ይመራ የነበረው የህወሓት ማዕከላዊ አመራር በዚያ ወቅት የግንባሩን ውህደት የፈለገው በህወሓት ክፍፍል ሳቢያ በትግራይ የነበረው ማህበራዊ መሰረቱ እንደሳሳበት በማሰብ ወደ ሌሎች ክልሎች ለማስፋት አስቦ ስለነበር ነው የሚለው አንደኛው መላምት ነው። መቼም አቶ መለስ ራሳቸው በክፍል ወቅት በሁለት እግራቸው የቆሙት በወዴድና በአዴን ድጋፍ እንደነበር አይዘነጋም። ስልጣናቸውን ሲያረጋጉ ግን የውህደቱን አጀንዳ መልሰው በጠረጴዛቸው መሳቢያ ስር ወሸቁት። ሌላኛው መላምት ደግሞ ስራው እምብዛም ሳይገፋበት የ1997 ምርጫ ከተፈ በማለቱ ተዳፍኖ ቀረ የሚለው ነው። ያም ሆኖ የውህደት አጀንዳው እንደገና በሌሎች አጋጣሚዎች ባለፍ ገደም መነሳቱ አልቀረም። የቀድሞ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዴታ ኤርሚያስ ለገሰ ባለቤት አልባ ከተማ በተሰኘው መጽሐፉ እንደሚገልጸው ከምርጫው በኋላም በሌላ የኢህአዴግ መድረክ በአቶ ተፈራ ዋልዋ አማካኝነት በመጠኑ ሀሳቡ ተቀንቅኗል። የድርጅቱ መሪዎች ግን ጉዳዩ መሰረታዊ አለመሆኑን በመናገር አዳፍነውት እንዳለፈውም ያስታውሳል። ለሶስተኛ ጊዜ እንደገና የተነሳው ከአቶ መለስ ስልፈት በኋላ የዛሬ ሁለት ዓመት ባህር ዳር ላይ በተካሄደው ጉባኤ ላይ የህወሓት መስራችና ከፍተኛ አመራር የነበሩ አንድ ሰው በድንገት ድርጅታችን የሚዋሃደው መቼ ነው የሚል ጥያቄ መሰንዘራቸውን ተዘግቦ ነበር። መቼም በዲሞክራሲያዊ ማዕከላዊነት አሰራር ቀደም ብሎ ያልተያዘንና የበላይ አመራሩ ያልወሰነበት አጀንዳ በተለይም የድርጅቱ የጡት አባት አቶ መለስ በሌሉበት በድንገት መነሳቱ ለጉባኤተኞቹ ፈረንጆች ቦምብሼል የሚሉት አይነት እንደሆነባቸው አጠራጥርም። ስለሆነም የመድረኩ መሪዎች እንደ ድሮ ሁሉ ይህንን ጉዳይ በይደር እናቆየው በማለት ለማዳፈን ተገደዱ። በይደር የቆይ የተባለው ጉዳይ ግን እነሆ በሰሞኑ የኢህአዴግ ጉባኤም ሳይነሳ ቀርቷል። ኢህአዴግ ጠንከር ያለ ግፊት በሚመጣበት ጊዜ በአብዛኛው ፕራግማቲስት ድርጅት መሆኑን በተግባር ቢያሳይም የመዋሃድ ወይም አለመዋሃድ ጉዳይ ግን በእጅጉ ከሚፈራቸው አንኳር አጀንዳዎች መካከል ቀዳሚ ሆኗል። ለመሆኑ ውህደት ለኢህአዴግ ስትራቴጂ ነው ወይንስ የመጨረሻ ግብ ብለን ብንጠይቅም የምናገኘው ምላሽ የተዘበራረቀ እንደሚሆን አያጠራጥርም። አንዳንዶቹ አመራሮች እንደ መጨረሻ ግብ ያውታል፣ ሌሎቹ ደግሞ እንደ ስትራቴጂ በግንባሩ መተዳደሪያ ደንብ ላይ ስለ ውህደት ምንም አለመጠቀሱ ግን እንደ መጨረሻ ግብ አለመያዙን ሊያመለክት ይችላል። ምሁራን በተደጋጋሚ እንደሚገልጹት ብሔር ዘለል ማንነት የአማራው ብቻ ሳይሆን የብዙ ብሔሮች ተወላጆችና የታላላቅ ከተማ ነዋሪዎች መለያ ሆኗል። በእርግጥም በ1997 ምርጫ ህዝቡ ዘውግ ዘለል ለሆኑ ህብረ ብሔራዊ ተቃዋሚ ፓርቲዎች ድጋፉን መስጠቱ ለኢህአዴግ ግልጽ መልእክት ነበረው። እንደሚታወቀው ከመጠን በላይ የከረረው የብሔር ፌዴራሊዝም ኢትዮጵያውያን እንደ ልባቸው ከቦታ ቦታ ተንቀሳቅሰው እንዳይሰሩ አድርጓቸዋል በጋብቻ ትስስር በስራ በመንደር ሰፈራ ወይም በፍልሰት ምክንያት ፌዴራሊዝሙ ካሰመርላቸው ክልሎች ውጭ የተገኙ በሚሊዮኖች የሚቆጠሩ ዜጎችም ዴሞክራሲያዊና ሰብአዊ መብቶቻቸው ለመጨፍለቁም ምክንያት ሆኗል በብሔር ተኮር ድርጅቶች የሚመሩ ክልሎች በአንድ ውህድ ህብረ ብሔራዊ ፓርቲ ቢመሩ ኖሮ ግን ችግሩ ሙሉ በሙሉ ባይቀረፍም እንኳን መሻሻል ያሳይ እንደነበር በእርግጠኝነት መናገር ይቻላል ሆኖም ግን በተለይ ህወሀት የምርጫውን ውጤት የተረጎመበት መንገድ ከነባራዊ ሁኔታው ጋር የሚጻረር እንደነበር ግልጽ ይመስለናል። መቼም በውድ ፓርቲ አወቃቀር ስሌት ህወሀት በቁጥር ብልጫ ያላቸውን ብሔሮች በሚወክሉት ኦህዴድና ብአዴን እዋጣለሁ የሚል የስነ ልቦና ቀውስ ውስጥ እንደገባሙን ነው። በሌላ አባባል ወደ ህብረ ብሔራዊ ፓርቲ መለወጣችን የታገልንለትንና የምንወክለውን ህዝብ ጥቅም ለድሮ ስርዓት ናፋቂዎች አሳልፈን እንድንሰጥ ያደርገናል የሚል ፍርሃት ተጋብቶበታል። ስለሆነም በውህደቱ አጀንዳ ላይ ብረዶ እንደቸለሰበት ይታመናል። በየትኛው መለኪያ ውህደት በስልጣን ላይ ካሉት አመራሮች ጥቅም ጋር ይጋጭ እንደሆን እንጂ የሚወክሉትን ህዝብ ጥቅም ስለመጉዳቱ አሳማኝ ማስረጃ ማቅረብ ያስቸግራል። በጥቅሉ የድርጅቱ በተለይም የህወሀት አመራሮች በውህደት ላይ ያሳዩት ባህሪ ለራሳቸው ጥቅም እንኳን የሀገሪቱን የድርጅታቸውንም ዘላቂ ጥቅም መስዋዕት ከማድረግ ወደኋላ እንደማይሉ ያረጋግጣል። እስካሁኑ ነባራዊ ሁኔታዎች እስከ መቼ እንደሚቀጥሉ በእርግጠኝነት መናገር ባይቻልም ህወሀት ቀሪዎቹን ሶስት ድርጅቶች በጠናትል ከፋፍሎ ስለያዛቸው የሲኒ ማዕበል እንኳ እንዳያስነሱ አድርጓቸዋል። ህወትሀት መጠነኛ ድርጅታዊና መንግስታዊ ለውጦችን የሚፈራ ድንጉጥ ድርጅት እንደመሆኑ መጠን ውደትን በጅጉ ይፈራል። በአንጻሩ ግን አብላጫ ህዝብ የሚወክሉት ሌሎች አባል ድርጅቶች ግን ከውደቱ ተጠቃሚ የሚሆኑበትን እድል እንደሚያሰፋላቸው ማሰባቸው አይቀርም። አንዱ የድርጅቱ ውስጣዊ ተቃርኖም ይህ ማሳያ ይሄው ነው። በሌላ በኩል ደግሞ አባል ድርጅቶች ያልተመጣጠነ የስልጣን ክፍፍልና ሀብት ያላቸው ስለሆኑ የውደት አጀንዳ ምንጊዜም አንገብጋቢ ሆኖ ቀጥሏል። ህብረ ብሔራዊ ፓርቲ የሚኖረው የስልጣን መዋቅርና የስልጣን ቦታዎች አሁን በኢህአዴግ ውስጥ ካሉት በእጅጉ ማነሱ አይቀርም። ስለሆነም አንዴ ነባራዊ ሁኔታው ስለሚናጋ ለትንሽ የስልጣን ቦታዎች በርካቶች ፉክክር ውስጥ እንደሚገቡ ያደርጋቸዋል። በዚህም ምክንያት ስልጣናቸውንና ውክልናቸውን አጥተው የሚንገዋለሉ በርካታ የዘውጌ ፖለቲከኞችና ካድሬዎች ስለሚኖሩ በዚያው ልክ አኩራፊዎች ይበዛሉ። አኩራፊዎቹን ሁሉ በመንግስታዊ መዋቅር ውስጥ መሰግሰግ ካልተቻለ ደግሞ ለጋውን ህብረ ብሔራዊ ፓርቲ ያዳክሙብኛል ምናልባትም ዲሞክራሲያዊ ምርጫ ቢካሄድ ደግሞ ተቃዋሚ ፓርቲዎች ምን ማሸነፍ እንቅፋት ይሆንብኛል ብሎ የድርጅቱ መሪዎች መስጋታቸው አይቀሬ ነው። ለአዲሱ የስልጣን ድልድል የሚመረጡት መመዘኛዎችም የየድርጅቱ የትግል ታሪክ፣ ቀደም ሲል የወክሉት የነበረው ብሔር ብዛት ወይስ የግለሰቦች አመራር ችሎታና ብቃት የሚሉት ጉዳዮች አጨቃጫቂ መሆናቸው አይቀርም። ሆኖም የብሔር ፌዴራሊዝሙ ፍልስፍና ወይም አተገባበር ሳይሻሻል ከብሔር ውክልና በላይ ችሎታንና ብቃትን መመዘኛ ማድረግ አስቸጋሪ ሊሆን ይችላል። ችሎታና ብቃትን ዋነኛ መመዛዎች ከሆኑ ግን በተለይ የወደድና የደቡብ ድርጅት አመራሮች ውደትን ለመደገፍ ይቸገራሉ። ከሀብት አንጻር ካየነውም ነውም በ2000 ዓ.ም የተሻሻለው የፖለቲካ ፓርቲዎች ምዝገባ አዋጅ አንቀጽ 31 ላይ የፖለቲካ ፓርቲዎች ውደት ከፈጸሙ ምርጫ ቦርድ የእያንዳንዳቸውን ንብረትና ገንዘብ በስድስት ወር ጊዜ ውስጥ ለውህዱ ድርጅት እንዲተላለፍ የማዘዝ ስልጣን እንዳለው ይደነግጋል። ሆኖም የእያንዳንዳቸው ሀብት ብዛት አለመታወቁ አንድ ነገር ሆኖ፣ በተለይ ግን ግዙፍ ሀብት እንዳለው የሚነገርለት ህወሀት ሀብቱን ለውህድ ህብረ ብሔራዊ ድርጅት ለማውረስ ፈቃደኛ ይሆናል ወይ የሚለው በጣም አጠራጣሪ ነው። ውህደት በአባል ድርጅቶች መለያ ድርጅታዊ አርማቸውና ስያሜያቸውን የማጣት የሥነ ልቦና ችግር ማስከተሉም አይቀርም። መቼም የሥነ ልቦና ችግር ተጠቂ ላለመሆን አርቆ አሳቢ ፖለቲከኛ መሆን ይጠይቃልና የሥነ ልቦና ችግሩ ደግሞ በተለይ እስካሁንም የነፃ አውጭነት ስያሜን በያዘው ህወሀትና በባዴን ላይ መበርታቱ አይቀርም። በውህደት በኩል እስካሁን በኢህአዴግ ውስጥ ተጨባጭ ልምድ አለ ከተባለ ቀደም ሲል የበርካታ ብሔር ተኮር ድርጅቶች ግንባር የነበረው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ግንባር ወደ ንቅናቄ መሸጋገሩ ቢሆንም ድርጅቶቹ ወደ ውህድ ፓርቲነት የተቀየሩት ግን በህወሀት ተገደው እንደሆነ በሰፊው ይታመናል። ቀደም ሲል በ1980ዎቹ አጋማሽ ላይ አምስት ክልሎች ፈርሰው የአሁኑን የደቡብ ክልል ለመመስረት የተገደዱትም በወቅቱ ጠቅላይ ሚኒስትር ከነበሩት ታምራት ላይኔ የቢሮ በወጣ አንድ ቀጭን ደብዳቤ እንደነበር ጉዳዩን የተከታተሉ ምሁራን ያስረዳሉ። በዚህ ያኮረፉ የዘውጊዬ ፖለቲከኞችም በክልሉ በርካታ ትናንሽ ዞኖችንና ወረዳዎች እንዲፈለፈሉ በማድረጋቸው የብሔር ፌዴራልዝሙን ክፉኛ እንዳከረሩት ነው። በአንጻሩ ግን ያጡትን ፖለቲካዊና ኢኮኖሚያዊ ጥቅም በኋላ አካክሰውበታል። ህዝቦች ግን ተጠቃሚ እንዳልሆኑ የክልሉን ሁኔታ የሚከታተል ሁሉ ያውቀዋል። የሀገሪቱ ህገ መንግስት በመግቢያው ላይ አንድ ፖለቲካዊና ኢኮኖሚያዊ ማህበረሰብ ስለመመስረት ተስፋ ይሰጣል። ሌሎች ነገሮች እንደተጠበቁ ሆነው ለተስፋው ጨልሞ መቅረት ግን አንዱ ተጠያቂው የገዢው ድርጅት የብሔር ተኮር አወቃቀሩ በመንግስታዊ አሰራሩ ላይ ያመጣው አሉታዊ ተጽዕኖ ነው። ለመሆኑ ከዚህ በኋላ ኢህአዲግ ምን አማራጮች አሉት ብሎ መጠየቅ ይቻላል። ኢህአዲግና ሀገሪቱ የገቡበትን አጣብቂኝ መነሻ አድርገን ከመንግስት አንጻር ካየ ነው። አንደኛ፣ ኢህአዲግ እንደ ድርጅት ራሱን በማፍረስ ሀገሪቱን ለባላደራ መንግስት ማስረከብ ይችላል። በነገራችን ላይ የተሻሻለው የፖለቲካ ፓርቲዎች ምዝገባ አዋጅ ማንኛውም ፖለቲካ ድርጅት ራሱን በህጋዊ መንገድ ለማፍረስ የሚያስችለውን ህጋዊ ሁኔታ ከመደንገጉም በላይ ሁሉም ድርጅቶች ይህንኑ በየመተዳደሪያ ደንባቸው ማካተት እንዳለባቸው ግዴታ ጥሎባቸዋል። አስቂኙ ነገር ግን ኢህአዲግ በውህደትም ሆነ በሌላ ምክንያት ራሱን ስለሚያፈርስበት ሁኔታ በመተዳደሪያ ደንቡ ውስጥ አልተካተትም። እንዲያው ከመርህ አንጻር አነሳ ነው እንጂ የዚህ የቢሆን መላመት የመከሰት እድሉ ዝግ ነው ማለት ይቻላል። ሁለተኛው አማራጭ እነ ፕሮፌሰር ተኮላ ሀጎስና ፕሮፌሰር መሳይ ከበደ እየተከራከሩበት ያለው ስልጣኑን ለጦር ሰራዊቱ ማስረከብ ወይም ከጦር ሰራዊቱ ጋር ስልጣንን በመጋራት ስልጣኑን አስጠብቆ የመቆየት አማራጭ ነው። ሶስተኛው አማራጭ ደግሞ ድርጅታዊ ህልውናውን እንደጠበቀ የብሔራዊ አንድነት ሽግግር መንግስት እንዲመሰረት ለሁሉም የፖለቲካ ኃይሎች ጥሪ ማድረግ ነው። በእርግጥ ለድርጅቱም ለሀገሪቱም የሚሻለው ይህ አማራጭ ይመስላል። ሆኖም የቢሆን እድሉ ሊሳካ የሚችለው ድርጅቱና የሚመራው መንግስት ከባድ ቀውስ ውስጥ ከገቡ ብቻ ይሆናል። ለምሳሌ ከ1997ቱ የሚልቅ ፖለቲካዊ ቀውስ። መቼም ድርጅቱ ዋናውን ጅረት ትቶ በገባሮቹ ተወስኖ መቅረቱ ንሆኗል። የውህደትን ጥቅሞችና ጉዳቶችም እንዲያው ከመርህና ነባራዊ ሁኔታዎች አንጻር አነሳን እንጂ ከእንግዲህ ድርጅቱ ቢዋሃድም ለሚመራት ሀገር ችግሮች መሰረታዊ ለውጥ ለማምጣት ባህሪውም የሚፈቅድለት አይመስልም። ከላይ ያየናቸው ክስተቶችም የድርጅቱ ውስጣዊ አንድነት መዛባቱን፣ ዲሞክራሲያዊ ማዕከላዊነትን መላላቱንና ታዋቂው ፕሮፌሰር ሬኒ ሌፎርት ደጋግመው እንደሚሉት አመራሩም በመደናበር ላይ ያለ ስለሆነ እንዲሁ የሚመጣውን ሁሉ ለመቀበል የመረጠ ይመስላል። ሌዋዜማ ሬዲዮ ቻላቸው ታደሰ